ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን የኒው ሳውዝ ዌልስ እንደራሴ ኮሮና ቫይረስ እየተስፋፋ ባለበት ወቅት ዕለታዊ ጋዜጣዊ መግለጫ መስጠት ሊያቆሙ ነው ቪክቶሪያ ውስጥ የሪጂናል ባቡር ግልጋሎት ተገታ የዩኤስ ኦፕን የሴቶች ቴኒስ የፍጻሜ ግጥሚያ በሁለት ታዳጊ ወጣቶች መካከል ሊካሄድ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው በዛሬው ዕለት ኒው ሳውዝ ዌልስ ውስጥ በኮሮና ቫይረስ የተያዙ ሰዎች 1542 በመድረስ አዲስ የናረ ቁጥር ሬኮርድ ተመዝግበዋል። ዘጠኝ ሰዎችም ሕይወታቸውን አጥተዋል። የቫይረሱ መዛመት እየሰፋ ባለበት ወቅት ዕለታዊ ጋዜጣዊ መግለጫ መስጠት አቆማለሁ በማለታቸው እንደራሴ ግላዲስ ብርጅክሊያን የከረሩ ትችቶች ገጥሟቸዋል። ወይዘሮ በርጅክሊያን ከሰኞ ጀምሮ የጤና ባለሙያዎች የኦንላይን ቪዲዮ መግለጫ እንደሚሰጡ ተናግረዋል። ይህ በእንዲህ እንዳለም ከሰኞ ጀምሮ በአሥራ ሁለቱ የአሳሳቢ አካባቢ መንግሥት ነዋሪዎችን ሳያካትት ሙሉ ክትባት የተከተቡ ከአምስት ያልበለጡ ሰዎች ከመኖሪያ ቤታቸው ውጪ መሰባሰብ ይችላሉ። በአስራ ሁለቱ የአሳሳቢ አካባቢዎች ነዋሪ የሆኑና ሙሉ ክትባት የተከተቡ አብረዋቸው በአንድ ቤት ከሚኖሩ የቤተሰብ አባሎቻቸው ጋር በመሆን በቀን ለሁለት ሰዓት ለሽርሽር ወይም ለመዝናናት እንዲሁም ላልተወሰነ ሰዓት አካላዊ እንቅስቃሴ ለማድረግ ከቤታቸው መውጣት ይቻላቸዋል። በሌላም በኩል የኒው ሳውዝ ዌልስ አምቡላንስ አገልግሎት ጥያቄ እየጨመረ ሄዷል። የኒውሳውዝ ዌልስ አምቡላንስ ከ100 በላይ ፓራሜዲክስ የቀጠረ ቢሆንም በየ25 ሰኮንዶች ውስጥ የእርዳታ ጥሪዎች እየደረሱት መሆኑን የአምቡላንስ ኮሚሽነር ዶሚኒክ ሞርገን ገልጠዋል። የኒው ሳውዝ ዌልስ ዐሥራ ሁለተኛ ክፍል የመልቀቂያ ፈተና ኖቬምበር 9 እንደሚጀምር የትምህርት ሚኒስትር ሴራ ሚችል አስታወቁ። የፈተናው ጊዜ 19 ቀናትን የሚፈጅ ሲሆን ዲሴምበር 3 ይጠናቀቃል። ተማሪዎች ውጤቶቻቸውን በጃንዋሪ 20ና 24 ይቀበላሉ። ቪክቶሪያ በዛሬው ዕለት 334 ነዋሪዎቿ በኮሮና ቫይረስ ተጠቅጠዋል። 149ኙ ከታወቁ ቫይረሱ የተስፋፋባቸው ስፍራዎች ሲሆኑ የአንድ ሰው ህይወት አልፏል። ከሳውዘርን ክሮስ ባቡር ጣቢያ ተነስቶ ወደ ጊፕስላንድ ይጓዝ የነበረ አንድ የባቡር ሾፌር በኮሮና ቫይረስ በመያዙ ሳቢያ ሀያ የቪላይን ግልጋሎት ሰጪ ባቡሮች ተገትተዋል። የአውስትሬሊያ ካፒታል ቴሪቶሪ በዛሬው ዕለት 24 ሰዎች በቫይረስ የተጠቁባት መሆኑን አስታውቃለች። በዚህ ሳምንት መጨረሻ ዕድሜያቸው ከ16 ዓመት በላይ ከሆኑ ነዋሪዎች ውስጥ 75 ፐርሰንቱ የመጀመሪያ ዙር ክትባቶቻቸውን እንደሚከተቡም ጠቁማለች። ኩንስላንድ ውስጥ አንድ ታዳጊ ወጣት በቫይረስ የተያዘ መሆኑ ተመዝግቧል። ኒውዚላንድ በዛሬው ዕለት 11 ሰዎች በኮሮና ቫይረስ የተያዘባት መሆኑን የገለጠች ሲሆን ሁሉም ገደብ ተጥሎባት ያለችው የኦክላንድ ከተማ ነዋሪዎች ናቸው። የኒውዚላንድ መንግስት ተጥለው ያሉት ገደቦች ሊነሱ ወይም ሊቀጥሉ ይችሉ እንደው ሰኞ ዕለት ያስታውቃል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የቻይናው ፕሬዚደንት ሺጂንፒንግ ባይደን ዋይት ሀውስ ከገቡ ወዲህ ለሁለተኛ ጊዜ በስልክ ተነጋገሩ። ዋይት ሀውስ ባወጣው መግለጫ ውይይቱ ሰፊ ስትራቴጂያዊ ንግግር ነበር ሲል፣ በቻይና መንግስታዊ ሚዲያ በኩል ንግግሩ መልካምና ጥልቀት ያለው ነበር ብሏል። የሴቶች ዩኤስ ኦፕን ቴኒስ ፍጻሜ ግጥሚያ በነገው ዕለት በካናዳዋ የ19 ዓመት ወጣት ሌይላ ፈርናንዴዝና በእንግሊዟ የ18 ዓመት ወጣት ኢማ ራዱካኑ መካከል በፍላሽንግ ሜዳውስ ይካሄዳል። የ18 ዓመቷ ራዱካኑ በነገ ሁለት ለማሸነፍ ከበቃች በግራንድ ስላም ሻምፒዮን ታሪክ ሁለተኛዋ ወጣት ቴኒስ ተጫዋች ትሆናለች። በ2004 ማሪያ ሻራፖቫ የ17 ዓመት ልጅሳለች ሳለች የዊምብልደን አሸናፊ ለመሆን በቅታለች። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 62 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 73 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 33 ኢትዮጵያ ብር ከ65 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ ብራ ይሆናል። ዝቅተኛ 9፣ ከፍተኛ 19። አድላይድ አምሻሽ ላይ ያካፋል። ዝቅተኛ 12፣ ከፍተኛ 9። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 15፣ ከፍተኛ ሀያ ሶስት ሆባርት ካፋያው ይጨምራል። ዝቅተኛ 7 ከፍተኛ 17። ካምብራ ፀሐያማ ሆኖ ይውላል። ዝቅተኛ 4 ከፍተኛ 22። ሲድኒ ፀሐያማ ሆኖ ይውላል። ዝቅተኛ 11 ከፍተኛ 29። ብሪስበን ፀሐያማ ሆኖ ይውላል። ዝቅተኛ 12 ከፍተኛ 27። ዳርዊን ፀሐያማ ሆኖ ይውላል። ዝቅተኛ 24 ከፍተኛ 34። አዲስ አበባ ከቀትር በኋላ ያካፋል። ዝቅተኛ 12 ከፍተኛ 20። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የኒው ሳውዝ ዌልስን ደራሴ ኮሮና ቫይረስ የተስፋፋ እየተስፋፋ ባለበት ወቅት ዕለታዊ ጋዜጣዊ መግለጫ መስጠት ሊያቆሙ ነው። ቪክቶሪያ ውስጥ የሪጂናል ባቡር ግልጋሎት ተገታ። የዩኤስ ኦፕን የሴቶች ቴኒስ የፍጻሜ ግጥሚያ በሁለት ታዳጊ ወጣቶች መካከል ሊካሄድ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።